Voice of America. የፌዴራል ስነ ምግባርና ጸረ ሙስና ኮሚሽን አቃቤ ሕግ በቀድሞዎቹ የገቢዎችና ጉምሩክ ባለስልጣን ከፍተኛ ኃላፊዎችና በሌሎች ላይ ከመሰረታቸው ክሶች መካከል አሻሽሎ እንዲያቀርባቸው የታዘዘውን ሙሉ በሙሉ አዘጋጅቶ ለማቅረብ እንዳልቻለ ለፍርድ ቤቱ ገልጿል። ለዚህ ተጠያቂውም የፍርድ ቤቱ ሬጅስትራር ነው ብሏል። ፍርድ ቤቱ ተለዋጭ ቀጠሮ መስጠቱን ገልጾ መለስካቸው አምሐ ተከታዩን ከአዲስ አበባ አድርሶናል። የኮሚሽኑ አቃቤ ሕግ በቀድሞ የኢትዮጵያ ገቢዎችና ጉምሩክ ባለሥልጣን ዋና ዲሬክተር አቶ መልአኩ ፈንታ በምክትል ዋና ዲሬክተሩ አቶ ገብረ ውሃድ ወለ ጊዮርጊስና በሌሎች የባለሥልጣኑ መሥሪያ ቤት አንዳንድ የሥራ መሪዎች እንዲሁም ባለ ሀብቶች ላይ ከመሠረታቸው አያሌ ክሶች መካከል ከ24 የማያንሱ ክሶችን ለዛሬ አሻሽሩ እንዲያቀርብ በፌዴራሉ ከፍተኛ ፍርድ ቤት አስራ አምስተኛ ወንጀል ችሎት ታዞ የነበረ ቢሆንም ክሶቹን አሻሽሩ ለማቅረብ እንዳልቻለ ለፍርድ ቤቱ ገልጿል። ለዚህ ምክንያቱ ደግሞ በተለይ በመዝገብ ቁጥር 141356 የቀረቡትን ክሶች በአብዛኛው መልኩ እንዲሻሻሉና ክሶችም ክሶቹም ተነጣጥለው እንዲቀርቡ ጭምር ፍርድ ቤቱ የወሰነ እንደሆነ በማስታወስ ይህንን ዝርዝር ስራ ለማከናወን ግን የፍርድ ቤቱን ብይን ግልባጭ ሬጅስትራር ሊሰጠው እንዳልቻለ ገልጿል። በዚህም ምክንያት በተሰጠው ትዕዛዝ መሠረት ሰርቶ ለማቅረብ እንዳልሆነለትም አብራርተዋል። ይሁንና በሌሎች ሁለት መዝገቦች ላይ እንዲያሻሽል የታዘውን ክሶች አቅርቧል። አንዳንድ የተከሳሽ ጠበቆች ይህን አቃቤ ሕግ በሬጅስትራሩ ላይ ያቀረበውን የሥራ ማጓተት እንደ ምክንያት ሆኖ ሊቀርብ አይችልም ሲሉ ተቃውመዋል። ምክንያቱም ሁሉንም ብይኖች የሰጠው ፍርድ ቤት ሆኖ ሳለ አንዱን ለይቶ ማስቀረት አይገባውም በማለት በዚህ ሰበብም ደንበኞቻቸው ፈጣን ፍትሕ የማግኘት መብታቸውም እንደተጓደለባቸው በማስረዳት ለፍርድ ቤቱ አቤት ብለዋል። በአንጻሩ ግን የአንዳንድ ተከሳሾች ጠበቆች ደግሞ አቃቢ ህግ የገለጸው ቅሬታ ትክክል እንደሆነ መስክረው እነሱም በሬጅስትራር ስራ ማጓተት ተግባር ደንበኞቻቸው መብታቸው እንደተጣበበ አስረድተዋል። ፍርድ ቤቱ የሁሉንም ወገን ክርክር ካዳመጠ በኋላ የሬጅስትራሩን ጉዳይ በተመለከተ የቀረበውን ቅሬታ መሠረት በማድረግ እንደሚጠይቅና እንደሚያጣራ መፍትሄም እንደሚሰጥ አቃቢ ሕግ ግን እስከ መጪው ማክሰኞ ማለትም እስከ ሰኔ አስር ቀን 2006 ዓ ምረት ድረስ የተሻሻሉ ክሶችን ለተከሳሾቹ እንዲያስረክብ አዞ የመጨረሻ ብይን ለመስጠት ለሰኔ 13 ቀን 2006 ዓ ምረት ተለዋጭ ቀጠሮ ሰጥቷል። የፌዴራሉ ሥነ ምግባርና ጸረ ሙስና ኮሚሽን በቀድሞዎቹ የገቢዎችና ጉሙሩክ ባለሥልጣን ከፍተኛ ኃላፊዎች በእነ አቶ መላኩ ፈንታ ላይ ክስ ከመሠረተ አያሌ ወራት እንዳለፉ ይታወሳል። meles kacua amma Amerika dimps radio kaadis ababa